ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደምን አመሻችሁ። አሉላና አዲሱ ላለፉት ስምንት ቀናት ስብሰባ ያደረገው የኢህአዴግ ምክር ቤት ቀጣዩን ሊቀመንበሩን ብለውም የሀገሪቱን ጠቅላይ ሚኒስትር ይፋ ያደርጋል በሚል ለስድስት ሰዓታት በርከት ያለን የመገናኛ ብዙኃን ጋዜጠኞች እዚህ በኢህአዴግ ጽፈት ቤት ፊት ለፊት እየተጠባበቅን እንገኛለን። እስካሁን ይፋ የተደረገ መረጃ ወይም የተሰጠ መግለጫ የለም። ያ እንደሚሆን ተስፋ በማድረግ ግን አሁን እዚህ ደቂቃ ድረስ እዛው ከኢህአዴግ ጽፈት ቤት ፊት ለፊት እንገኛለን። እንግዲህ ቆየት ብሎ የሚሰጥ መግለጫ ወይም ይፋ የሚደረግ ነገር ካለ በስርጭቱ መሀል ተመልሼ ይመጣለሁ። መልካም አንተም እንዴት አመሸ፣ እስክንድር። አድማጮች፣ የአዲሱ የኢትዮጵያ ጠቅላይ ሚኒስትር ማንነት ይፋ ሊደረግ ጋዜጠኞች በመጠባበቅ ላይ ከሚገኙበት ስፍራ ዘጋቢያችን እስክንድር ነው የገለጠልን። ቀደም ያለውን የሆነውን ሊነግረን ቆየት ብሎ ደግሞ ይመለሳል። አዲስ ይገናወጣ በነበረ አሰራር ነው የምንሰራው ማለት ነው። ስለዚህ በፓርቲ ደረጃ የኢህአዴግ ምክር ቤት የኢህአዴግ ሊቀመንበር ይመርጣል። እስካሁን ባለን ባህል የኢህአዴግ ሊቀመንበር አውቶማቲካሊ የሀገሪቱ ጠቅላይ ሚኒስትር ይሆናል። የሰማችኋቸው ደግሞ የኢህአዴግ ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው፤ ከዚህ ቀደም ከተናገሩት የተወሰደ ነው። የጽሕፈት ቤቱ ሊቀመንበርም ሆነ ጠቅላይ ሚኒስትሩን ማንነት አስመልክቶ ኋላ ላይ በሚኖሩን ዘገባዎች ከደረሰ እንመለከታለን። As far as we are aware, we know that there are at least six journalists and bloggers now being detained in terms of... A አሁን የሰማችሁ ደግሞ የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ናቸው። የዚህንም ዝርዝር ይዘናል በመጽሄቱ ክፍለ ጊዜ ይቀርባል። ከዋና ዋና ዜና መካከል ቀደም ሲል እንደነገርናችሁ የምንጠብቀው የጠቅላይ ሚኒስትር ሹመት ከመጣ ዋና ዜናችን ይሆናል። ከዛ በተረፈ ከአፍሪካ ዜና አንድ የኬንያ የህግ ባለሙያ አውሮፕላን ማረፊያ ከባለሥልጣናት ጋራ ፍጥጫ ገጥመዋል። የግብጽ ፕሬዝዳንታዊ ምርጫ ሁለተኛ ቀኑን ይዟል። የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ በሙስና ምክንያት ተጠርጥረዋል፣ ቀጣዩ ሳምንት ላይ ፍርድ ቤት ይቀርባሉ የሚሉ ይገኝባቸዋል። ሳምንታዊው ቅንብሮች ሐኪሙን ይጠይቁና ሌላም ጤና መደበኛው ዝግጅታችን አለ። ሌሎች ቅንብሮችና ዘገባዎችን አክለን ከዛሬ ማክሰኞ መጋቢት 18 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ። ብርሃን ኃይሉ ፕሮግራሙን ታቀነባብራለች። ኦልድሬስ ደግሞ የቴክኒክ መሐንዲሳችን ነው። እንደምን አምሽታችኋል። በቅድሚያ የዓለም ዜና እናሰማለን። ከዱባይ ተነስተው ኬንያው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ የገቡት ትውልደ ኬንያ ጠበቃ ሚጉና ሚጉና በእርሳቸው እና በኢሚግሬሽን ባለስልጣናት መካከል ፍጥጫው ተጣጥፏል። የአሜሪካ ድምፁ ዘጋቢ ቢኤምጂ መሪፊ ያጠናቀረውን ዘገባ አዳነች ፍስሃዬ ታቀርባለች። ከሰባት ሳምንታት በፊት ከኬንያ እንዲወጡ የታዘዙት ትውልደ ኬንያ ጠበቃ ሚጉና ሚጉና በአይሮፕላን ማረፊያው ላይ ሆነው ኬንያ ለመግባት በሚያደርጉት ሙከራ ፍጥጫ ላይ ናቸው። የሚግና ጠበቃ ተቃዋሚው ወደ ትውልድ ሀገራቸው እንዲገቡ ሲል በመንግስት ላይ ክስ መስርቷል። አንድ ከፍተኛ ፍርድ ቤት ሚጉና በአስቸኳይ ተለቀው ነገ ረቡዕ ፍርድ ቤት እንዲቀርቡ በይኗል። ፍርድ ቤቱ ጠበቃው ወደ ትውልድ ሀገራቸውን ለመመለስ እንደሚችሉ ባለፈው ሳምንትም በይኖ ነበር። የኬንያና የካናዳ ዜግነት ያላቸው ሚጉና ባለፈው የካቲት ወር ከኬንያ ሲባረሩ የኬንያ ፓስፖርታቸው ተወስዷል። የተጓዙት ታዲያ በካናዳ ፓስፖርት ነው። ትላንት ጀሞ ኬንያታ አለም አቀፍ አይሮፕላን ማረፊያ እንደገቡ ወደ ሀገር ለመግባት እንደሚችሉ የሚገልጸው የፍርድ ቤት ብይን ቅጂ የያዙ ቢሆንም ባለሥልጣኖች ወደ ሀገሪቱ አትገባም ብለዋቸዋል። የኢሚግሬሽን ባለሥልጣኖች ጠበቃውን ወደ መጡበት ዱባይ ሊመልሷቸው እስከ መሞከር ድረስ የሄደ ፍጥጫ ውስጥ ገቡ። ሚጉና ወደ አይሮፕላኑ አልገባም በማለት በመወራጨታቸው አይሮፕላኑ ትቷቸው ሄደ። ትላንት ሌሊት በአይሮፕላን ማረፊያው ላውንጅ ውስጥ እንዳደሩና በ24 ሰዓታት ውስጥ ምግብ እንዳልቀመሱ አንድ ዘመዳቸው ተናግሯል። የኬንያ ብሔራዊ ተቃውሞ ንቅናቄ መሪ ነኝ የሚሉት ሚጉና ሚጉና እንደ አውሮፓ አቆጣጠር ባለፈው ጥር 30 ቀን የህዝብ ፕሬዚደንት በሚል ኬንያ ውስጥ በተደረገው የራይላ ኦዲንጋ ቃለ መሐላ ላይ በነበራቸው ተሳትፎ ምክንያት ከሀገር ተባረው ነበር። የኬንያ ተቃዋሚዎች መሪ ራይላ ኦዲንጋ ሚጉና እንዲለቀቁ ጥረት ለማድረግ ወደ አይሮፕላን ማረፊያው ሄደው ነበር። ሚጉና ባለፈው እሁድ ለአሜሪካ ድምፅ በሰጡት መግለጫ ውሎ አድሮ ኬንያታንና ኦዲንጋን ሊተካ የሚችል አቤታዊ ንቅናቄ መምራት እቅዳለኝ ብለው ነበር። የግብፁ ፕሬዝዳንታዊ ምርጫ ሁለተኛ ቀኑን ይዟል። አንዳንድ መራጮች በስሜት ድምፅ ሲሰጡ በሌሎች አካባቢዎች ደግሞ ሰው ምንም ግድ እንዳልሰጠው ጠቅሶ ኤድዋርድ ኢሬኒያን ለአሜሪካ ድምፅ የዘገበውን ቆንጅታየ። የግብጿ ካሊዮፒያ ክፍለ ሀገር ካሱስ ከተማ የሙዚቃ ባንድ ሲያልፍ፣ ጎዳናው ዳርና ዳር የተኮለኮለው ሰው በሆታ ያጅባል። በአቅራቢያው በሚገኝ የምርጫ ጣቢያ መራጮች ድምፃቸውን ሲሰጡ ጥቂት መቶ ሰዎች ያጨበጭባሉ። የሀገሪቱ የዜና ማሰራጫዎች ድምፅ ሊሰጥ የወጣውን ሰው ቁጥር አለፍ አለፍ እያሉ እየገለጹ ነው። በሁለተኛዋ የግብፅ ትልቋ ከተማ እስክንድሪያ ብዛት ያለው መራጭ ድምፅ እንደሰጠ፣ በደቡቧ በጎብኚዎች ተዘውታሪ ከተማ ሉክሶር ደግሞ ከባድ ወበቅ ስላለ አንዳንዶቹ ነዋሪዎች ሊወጡ ባለመቻላቸውም ጭምር ቁጥሩ አነስ ያለ መራጭ እንደወጣ የሀገር ውስጥ ዘገባዎች አመልክተዋል። ዋና ከተማዋ ካይሮ ውስጥ ደግሞ አንዳንዶቹ የድምፅ መስጫ ጣቢያዎች ዙሪያ ብዙ ሕዝብ የነበረ ሲሆን፣ ሌሎች የከተማዋ አካባቢዎች ደግሞ ባዶ ነበሩ ለማለት ይቻላል። ካፍር ኤልሼክ ክፍለ ሀገር የወረዳ ምርጫ ባለስልጣን ዛሬ የወጣው መራጭ ቁጥር ከትናንቱ ያነሰ መሆኑን ጠቅሰው ሙቀቱ በረድ እያለ ሲሄድ ድምጽ ሰጪዎች ይወጣሉ ብለው እንደሚጠብቁ አስታውቀዋል። ፕሬዚደንታዊ ምርጫው የሚጠናቀቀው ነገ ነው። ስልጣን ላይ ያሉት ፕሬዚደንት አብደል ፋታ ኤልሲሲ እንደሚያሸንፉም ነው የሚጠበቀው። ብቸኛው ተፎካካሪያቸው የጋድ ፓርቲው መሪ ሙሳ ሙስጠፋ ሙሳ ናቸው። የግብፅ የሰብአዊ መብቶች ብሔራዊ ምክር ቤት መሪ ሞሐመድ ፋይክ ምርጫው ይህ ነው የሚባል እንቅፋት በሌለበት ሁኔታ እየተከናወነ ነው ብለዋል። አንዳንድ መራጮች ግን የመዘገቡን አይመስለንም የሚል ጥርጣሬ እንዳላቸው ገልጸዋል። በአንዳንዶቹ የካይሮ አካባቢዎች የኤልሲሲ ደጋፊዎች ባንዲራ እያውለበለቡ ነዋሪዎች ወጥተው ድምፅ እንዲሰጡ ሲቀሰቅሱ ይታያሉ። ዛማሌክ ቀበሌ በአንድ የካይሮ የስፖርት ክበብ ደግሞ ምርጫ እየተካሄደ መሆኑን ወጣቶች ምን አገባኝ በሚል ስሜት ይመስላል የስፖርት ልብሳቸውን ለብሰው የእግር ኳሳቸውን ይጫወታሉ። በድምፅ መስጫ ጣቢያዎች የሚደረገው ጥብቅ የጸጥታ ጥበቃ እንደቀጠለ ነው። ፖሊሶችና የጦር ሰራዊት አባላት በተለያዩ የከተማዋ አካባቢዎች በተጠንቀቅ ቆመዋል። ኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት በሰጠው መግለጫ የቀድሞውን የሩሲያ ሰላይና ባለቤታቸውን እንግሊዝ ውስጥ መርዘው ገድለዋል ተብለው የተጠረጠሩ ሰባት ሩሲያውያንን ከድርጅቱ ተልእኮ አባልነት እንዳባረረ ይፋ አድርጓል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ማክሰኞ በተናገሩት ቃል ሰባቱ ከድርጅቱ ተባረዋል፣ ሌሎች ሶስት ደግሞ የአባልነት መታወቂያቸው ታግዷል ማለታቸው ተሰምቷል። ይህም ሩሲያ ላደረገችው ጥፋትና ላሳየችው ያልተገባ ስነ ምግባር ተገቢውን መልእክት ያስተላልፋል ብለን እናምናለን ሲሉ ዋና ጸሐፊው አክለው ተናግረዋል። የሰሜን አትላንቲክ ቃል ኪዳን ድርጅት ሩሲያ ከሚሽኑ ውስጥ የነበራትን ተሳትፎ በአስር በመቀነስ በጠቅላላ ሃያ እንዲሆን እንደተወሰነም ነው ስቶልተንበርግ ያስታወቁት። ባለፈው እሁድ በአንድ የሳይቤሪያ ገበያ አዳራሽ ተነስቶ ብዙዎች ህጻናት ለሆኑበት ለስልሳ አራት ሰዎች ሞት ምክንያት ለሆነው የእሳት ቃጠሎ ተጠያቂ ለሆኑት ተገቢውን ቅጣት እንደሚሰጧቸው የሩሲያው ፕሬዚዳንት ቭላዲሚር ፑቲን አስታወቁ። በድጋሚ የተመረጡት ፕሬዚዳንት ይህን የተናገሩት ዛሬ ማክሰኞ ቃጠሎ ወደ ተነሳባት የኢንዱስትሪ ከተማዋ ኬሜሮቮ ከበረሩ በኋላ ነው። ፕሬዚዳንቱ እዚያ እንደደረሱ ሰለባዎቹ መታሰቢያ ላይ የአበባ ጉንጉን አስቀምጠው ሲያቀርቡ ደግሞ ብሔራዊ የሐዘን ቀን እንደሚሆን ይፋ አድርገዋል። በነገሩ የተቆጡ ብዙ ሺህ ተሰላፊዎች በከተማዋ ዋና ዋና አደባባዮች በመውጣት ቃጠሎው በነጻ ምርመራ እንዲጣራላቸው ጠይቀው ነገሩን ለማድበስበስ የሚሞክሩ አንዳንድ ባለስልጣናት ደግሞ መክሰሳቸው ታውቋል። ቃጠሎው የተነሳው ትምህርት ቤቶች በተዘጉበትና በገበያ አዳራሹም በርካታ ሕጻናት በሚገኙበት ወቅት በመሆኑ በሕዝብ ዘንድ ይበልጥ ቁጣና ንዴት እንደቀሰቀሰም ታውቋል። በመጨረሻም ወደ ቻይና የተጓዘ አንድ የሰሜን ኮሪያ ከፍተኛ የልውካን ቡድን ቤይጂንግ ለአጭር ጊዜ ጎራ ብሎ ነበር። ይህም ተነጥለው የሚገኙት የአገሪቱ መሪ ኪም ጆንግኡን ከቻይና ባለሥልጣናት ጋር ዋና ከተማ ውስጥ እንደተገናኙ ጥርጣሬን አስከትተዋል። የዜና አውታሮች እንደዘገቡት የሰሜን ኮሪያን የልውካን ቡድን አባላት የጫነው ባቡር ዛሬ ማክሰኞው ከሰዓት በኋላ ከፍተኛ የጽጥታ ጥበቃ ባለበት ሁኔታ ከቤጂንግ ሲነሳ ታይቷል። ውስጡ እነማን እንዳሉ ግን በእርግጥ የታወቀ ነገር የለም። የሰሜን ኮሪያውን ባለሥልጣን ማንነት ለማወቅ ያለው ጥርጣሬ የተጀመረው ሰኞኑ ሲሆን፣ ያም ፍንጭ የተገኘው ደግሞ ከጃፓን ቴሌቪዥን እይታ ምስል እንደሆነ ተነግሯል። ለማንኛውም የሰሜን ኮሪያ ባለሥልጣናት ይህን መሰል ያልተለመደ ጉብኝት ወደ ቻይና አድርገው እንደማያውቁ አንድ ተንታኝ አስታውቀዋል። ተንታኙ ቺዮንግ ሴንግቻንግ ይህን ያስታወቁት በኢሜይል ባስተላለፉት ምልክት ነው። ሰሜን ኮሪያም ሆነች ቻይና ግን ይህን ጥርጣሬ በተመለከተ እስካሁን አስተያየት አልሰጡም። አድማጮች፣ ለሰዓቱ የተያዘው የዜና ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በአለም ዜና የጀምረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። አሁን ወደ አብይ ርዕስ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በቅርቡ ከስር የተፈቱትና መሰንበቻውንም ለዳግም ስር የተዳረጉት ስድስት ጋዜጠኞችና የኢንተርኔት አምደኞች በአስቸኳይ እንዲፈቱ ጠይቋል። ድርጊቱንም እንደሚያወግዝ አስታውቋል። የድርጅቱን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንቻልን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች። በቅርብ ጊዜ ከእስር የተፈቱትን እስክንድር ነጋን አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ አስራ አንድ ሰዎች ከእሁድ ጀምሮ በእስር ላይ ይገኛሉ። ከእነዚህ መካከል ስድስት ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቋል። የድርጅቱን የአፍሪካ ቀንድ ተከራካሪ አንጀላ ኩንታልን አነጋግረናቸው ነበር። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ጠንካራ ጋዜጠኞችና ጸሐፊዎችን ለማፈኛ ሊጠቀ ሊጠቀምበት አይገባም ብለዋል። እኛ እስከምናውቀው እስካሁን ቢያንስ ስድስት ጋዜጠኞችና የኢንተርኔት ላይ አምደኞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከታሰሩት መካከል ይገኛሉ። በዚህም እኛ በግልጽ በጣም አዝነናል። ድርጊቱንም አውግዘናል። ጉዳዩን የበለጠ የከፋ የሚያደርገው ደግሞ ከዚህ ቀደም ተቀባይነት በሌለው መልኩ ከሁለት እስከ ሰባት ዓመት በእስር ላይ የነበሩ ጋዜጠኞችና ጸሐፊያንን በድጋሚ ማሰሩ ነው ይላሉ አንጀላ ኩንታል። በመጀመሪያ ነገር እስረኞቹን በምን ወንጀል እንደከሰሷቸው በግልጽ እንዲያሳውቁ ለኢትዮጵያ ባለሥልጣናት ጥሪ እናቀርባለን። ጥፋታቸው ምን እንደሆነ እንኳን በግልጽ የሰማነው ነገር እስካሁን የለም። የእኛ ስጋት እነርሱን አስሮ ለማስቀመጥ እንደ ሰበብ እየተጠቀሙበት ያሉትን ምክንያት ነው አሁን የሚናገሩት ማንም ከቁም ነገር ሊቆጥረው የሚችል አንዳችም የረባ ክስ አልተመሰረተባቸውም። የጋዜጠኞች ደህንነት ተሟጋቹ ቡድን ሲፒጄ የኢትዮጵያ ባለስልጣናት አሁኑኑ እስረኞችን እንዲለቅ ጠይቋል። ከታሰሩት አስራ አንድ ሰዎች መካከል እስክንድር ነጋ፣ ተመስገን ደሳለኝ፣ ዘላለም ወርቅ አገኘው፣ በፈቃዱ ኃይሉ፣ ማህሌት ፋንታሁንና ይድነቃቸው አዲስ ጋዜጠኞችና የኢንተርኔት ላይ አምደኞች መሆናቸውን አስታውቋል። ከእነዚህ ውስጥም በጣም በቅርቡ ከእስር የተፈታውን ጋዜጠኛ እስክንድር ነጋን ጨምሮ ሁሉም ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ ናቸው። በተጨማሪም እንዲሁ በቅርቡ የተፈታው የቀድሞ የአንድነት ፓርቲ አመራር የነበረው አቶ አንዱዓለም አራጌን ጨምሮ፣ ወይንሸት ሞላ አዲሱ ጌትነት፣ ስንታየው ቸኮል እና ተፈራ ተስፋዬም አብረው ታስረው ይገኛሉ። የድርጅቱ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታል ከዚህ ቀደም ከመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ወይም ከሚኒስትሩ ከራሳቸው መረጃን እንደሚያገኙ ገልጸው፣ አሁን ግን እምብዛም የሚያረካ ነገር እንዳላገኙ ይናገራሉ። ላገኛቸው ትላንት ሞክሬ ነበር። እንደገናም እሞክራለሁ። ኮማንድ ፖስቱንም አግኝተን የሆነ ሰው ለማነጋገር እንጥራለን። ነገር ግን የሰብአዊ መብቶችና የፕረስ ነጻነት ተሟጋች ድርጅቶች ግንባር ገጥመው ወይንም ኃይሎቻቸውን አስተባብረው የኢትዮጵያ ባለሥልጣናት እያደረጉ ያሉትን ነገር ጨርሶ ተቀባይነት የሌለው መሆኑን እንዲገነዘቡት ለማድረግ በሚያስችል ሁኔታ ድምጾቻቸውን ማሰማት አለባቸው። እናም የአስቸኳይ ጊዜ አዋጁን ጋዜጠኞችንና ሌሎችንም ለማዋከብ፣ ለማንገላታት እንደ መሳሪያ መጠቀም ጨርሶ ተቀባይነት ያለው አድራጎት አይደለም። ከታሳሪ ቤተሰቦች ያገኘነው መረጃ እንደሚያሳየው እስረኞቹ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ጎተራ ፔፕሲ የተባለ በሚጠራው የማህበረሰብ ፖሊስ መምሪያ ውስጥ እንደሚገኙ ገልጸውልናል። በትላንትና ሁለት እስረኞቹን የጎበኙ ወዳጆቻቸው ለአሜሪካ ድምጽ እንደገለጹት በዚህ ፖሊስ ጣቢያ በተለይ በወንዶቹ ታሳሪዎች የሚገኙበት ክፍል ከሰበታ አካባቢ ታፍሰው የገቡ ወደ ሰማኒያ የሚጠጉ እስረኞች እንደሚገኙበትም ገልጸውልናል። በሌላ በኩል በኮማንድ ፖስቱ ስር መታሰራቸው የተገለጸው የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ፍትህ ቢሮ የሕዝብ ግንኙነት ኃላፊ አቶ ታዬ ደንዳ በማዕከላዊ እንደሚገኙና እስካሁን ክስ እንዳልተመሰረተባቸው ያደረጓቸው ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። በተጨማሪም በባህር ዳር ከተማ ውስጥ በአንድ ላይ የነበሩ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች በአጠቃላይ 19 ሰዎች ከቅዳሜ መጋቢት 15 2010 ዓ.ም ጀምሮ በባህር ዳር ከተማ በፖሊስ ጣቢያ ውስጥ መታሰራቸውን ወዳጆቻቸውን ጠቅሰን በትላንትናው ዕለት መዘገባችን ይታወሳል። ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ማሳያ ነው ሲል ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትናው ምሽት ለጣቢያችን መግለጹን መዘገባችን ይታወሳል። በዛሬው ዕለትም የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮን በእጅ ስልካቸው ላይ ደውለን ልናገኛቸው ሞክረን ነበር አልተሳካልንም። እንዲሁም በጽህፈት ቤታቸው በኩል መረጃን ለማግኘት እና የኢትዮጵያ መንግስት በእነዚህ በእስረኞቹ ጉዳይ ምላሹ ምን እንደሆነ ለመጠየቅ ሙከራ አድርገን ነበር፣ አልተሳካልንም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ ሁለተኛው የመጽሔት ርዕስ እንወስዳቸዋለን፣ አድማጮች ሰማያዊ ፓርቲ የዜጎችን መሠረታዊ የመብት ጥያቄ በማፈን የአገዛዙን ስርዓት በኃይል ማስቀጠል አይቻልም ሲል ጋዜጣዊ መግለጫ አውጥተዋል። ገዢ ፓርቲ በበኩሉ የዜጎችን ሕይወትና ንብረት ደህንነት ለመጠበቅ የአስቸኳይ ጊዜ አዋጁን ያወሽኩት ይላል። በክልሎችና በአዲስ አበባ ተፈጽሟል ያለውን የተቃወመውን የሰማያዊ ፓርቲ ጋዜጣዊ መግለጫ የተከታተለው የአዲስ አበባው ዘጋቢያችን መለስካቸው አምሃ ዝርዝሩን ይዟል። የፓርቲው ብሔራዊ ምክር ቤት ዛሬ ይፋ እንዳደረገው የተመለከተው የሰማያዊ መግለጫ እንደሚለው በአሁኑ ወቅት የሀገሪቱ ህዝቦች አንስተውታል ያለው መሠረታዊ ጥያቄ የስርዓት ለውጥ ሲሆን በእውነተኛ ዴሞክራሲ ከሕዝብ የተመረጠ ሕዝባዊ መንግሥት እውን እንዲሆን ማድረግ የዜጎች እኩልነትና ፍትሐዊ የሀብት ክፍፍልና የመሳሰሉት ዋነኛ ጥያቄዎች መሆናቸውን ፓርቲው ያምናል ይላል። አሁን በሥራ ላይ ስላለው የአስቸኳይ ጊዜ አዋጅም የፓርቲው የጽሑፍ መግለጫ የሚከተለውን ብለዋል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበባ ካሉ በንባብ አሰምተውት ነበረ። ይህም መሠረታዊ ጥያቄ ለማዳፈን አገዛዙ አነጋጋሪ በሆነ ሁኔታ ያጸደቀው አፋኝ የሆነው የአስቸኳይ ጊዜ አዋጅ የአገራችን ችግር እንደማይፈታ ይባስኑ የሰብአዊና ዲሞክራሲያዊ መብቶችን የሚያፍን መሆኑን ሰማያዊ ፓርቲ በተደጋጋሚ ገልጿል። እንዲህ አይነቱ አፋኝ የሆኑ የዜጎች መብት የሚገድቡ ህጎች እንዲሻሩ ሰማያዊ ፓርቲ አጥብቆ ይጠይቃል ለዚህም ይታገላል። አቶ አበበ አካሉ አክለውም በአሁኑ ጊዜ በሰማያዊ ፓርቲ አባላትና በሌሎችም ዜጎች ላይ ከአዋጁ ጋር በተያያዘ እየተፈጸመ ነው ያሉትን ድርጊት ዘርዝረዋል። በቅርብ ጊዜ ለረጅም ዓመታት ዕድሜ ልክና ረጅም ዓመታት የተፈረደባቸው ፖለቲከኞችና አክቲቪስቶች ከእስር ቤት ተፈተው ነበረ እንደገና ተመልሶ ታስረዋል። እስክንድር ነጋ ታስረዋል። አንዱ ዓለም አራጌ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉ፣ ማሌ ፋንታሁን፣ ዘላለም ወርቅ አገኘው በቅርቡ ነው የተፈቱት እና ሌሎችም ሰዎች እንደገና ተመልሰው ገብተው ሌላ የፖለቲካ መነጋገርያ ይሆናለች ሀገሪቱና ዓለም አቀፉ ማህበረሰብ በዚህ በጣም እያዘነ ነው ያለው። ይህም የእኛም ፓርቲ በጣም ያሳዝነዋል እና ትላንትና ተለቀው ከቤተሰቦቻቸው ጋር ያለውን እንኳን አዲስ ሕይወት ሳያጣጥሙ እንደገና መታሰራቸው በእውነት በጣም ነው የሚያሳዝነን። ከዚህ ባሻገር የፓርቲያችን አመራሮች በየቦታ እየታሰሩ ነው። ለምሳሌ አማራ ክልል ላይ ሰሜን ሸዋ ዞን መምህር ደርቤ አሻገር የሚባል ዘመሮ ወረዳ ላይ ሳምንት ሆኖታል ከታሰረ እና አካባቢ ላይ በተፈጠረው ሁከት ሰማያዊ ፓርቲ ነው እጁ ያለበት ተብሎ እሱ ነው ተወካይ። እሱን አስረውታል። እንደገና ኦሮሚያ ላይ ጉጂ ዞን ግርጃ ወረዳ ላይ አቶ ከማል ሐለከ የተባለ የሰማይ ፓርቲ አስተባባሪ ታስሯል። እንደዚሁም ሻኪሶና ና ሰባቦር ወረዳ አስተባባሪ የሆነው አቶ ኤልያስ ጠይብ በከፍተኛ ድብደባ ተጎድቶ ሆስፒታል እንደገባ ነው ክልል ላይ ያሉት አመራሮቻችን እየነገሩ ነው ያለውና ይሄ ነገር አሁንም ይቀጥላል። ይሁንና መንግስት በተደጋጋሚ እንዳስታወቀው በየካቲት ወር የታወጀው ይህ የአስቸኳይ ጊዜ አዋጅ የዜጎችን ሕይወትና ንብረታቸውን ደህንነት ለማረጋገጥ የታወጀ መሆኑን ነው። በአዋጁ ኮማንድ ፖስት ወይም ማዘዣ ማዕከል ጽሕፈት ቤት አማካይነት የሚወጡት መግለጫዎች በተደጋጋሚ እንደሚያስረዱት ባለፉት ወራት በሀገሪቱ የተለያዩ ክፍሎች ተቀዝቅሰው የነበሩት ሁከቶች አዋጁ በስራ ላይ ከዋለ በኋላ ጋብ ማለታቸውንና መረጋጋት የተመለሰ መሆኑንም ያመለክታሉ። ፓርቲው በመግለጫው በቀጣይ ወር በአሜሪካ ኮንግረስ እንደሚቀርብ ይጠበቃል ያለውን የኢትዮጵያን ሰብአዊ መብቶች አያያዝ የሚመለከት ሰነድም የሰማያዊ ፓርቲን አቋም ገልጸዋል። አቶ አበበ አካሉ በቀጣይ ወር ለአሜሪካ ኮንግረስ የሚቀርበው የኢትዮጵያን ሰብአዊ መብት አያያዝ የተመለከተው ኤች አር 128 መጽደቅ ኢትዮጵያውያን የሰብዓዊና ዲሞክራሲያዊ መብቶቻችን ለማስከበር ወሳኞች፣ ራሱ ሕዝቡ ቢሆንም የዚህ ሰነድ በአሜሪካ ኮንግረስ በኩል መጽደቅ ግን አሜሪካ ከኢትዮጵያ ህዝብ ጎን እንደሆነች የምታሳይበት ጥሩ አጋጣሚ እንደሚሆን ፓርቲያችን ይገነዘባል። በመጨረሻም ፓርቲው ኢህአዴግ አዲስ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመመደብ ጉባኤ መቀመጡን አስታውሶ አገራችን ከገባችበት ካል በህግ ፊት ሰዎች ተከሰ ሰዎች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን። አቃቢ ህግ ሰኔ 13 ቀን 2009 ዓ ም እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረስላሴ ኪዳነ ማርያምን አባ ወልደ ስላሴ ወልደ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደ መሰረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮቻችን ምናልባት ቀደም ሲል አስተዋወቅ ነው። አሉላ የሰማያዊ ፓርቲን ጉዳይ ነበር አለ፣ የሰማያዊ ነው፣ ግን ሌላ ፕሮግራም፣ ሌላ ነገር ይሄደ ይመስለኛል። ወደ ሰማያዊ ሁለት ዘገባዎች ናቸውና የመጡት አዲሱ ምናልባት የደረሰ ይመስለኛል። አሁን አቃቤ ሕግ ከዋልድባ ገዳም ተይዘው በእስር በሚገኙ ሁለት መነኩሳት ላይ እንዲመሰክሩ ቀጥሬያቸዋለሁ ያላቸው ምስክሮች ዛሬ ሳይቀርቡ ቀሩ ነው። በተለዋጭ ቀጠሮ ምስክሮቹን ለማቅረብ ጠይቋል። የተከሳሽ ጠበቆች የአቃቤ ሕግ ምስክሮች ታልፈው በሰነድ ማስረጃ ብይን እንዲሰጣቸው ጠይቀዋል። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥቷል። ነው የመለስካቸው ዘገባ። እስቲ እንስማው ከሆነ እነተሻገር ሀገር ወለ ሚካኤል በሚል የክስ መዝገብ በሽብር ወንጀል ክስ በመሠረተባቸው የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ወለ ስላሴ ወለ ሃይማኖትና አቶ ነጋ ዘላለም ላይ አቃቢ ህግ ቆጥራቸዋለሁ ያላቸውን ምስክሮች ዛሬ ሳያቀርብ ቀረ። መዝገቡ ቀደም ሲል የተቀጠረው ምስክሮቹን በዛሬው ዕለት አቅርቦ እንዲያሰማ የነበረ ቢሆንም አቃቢ ህግ ሊያስረዳ ባልቻለው ምክንያት የቆጠራቸው ሦስት ምስክሮች አልቀረቡም ብሏል። አቃቤ ህግ ከወትሮም በተለየ ሁኔታ ፖሊስ እነዚህን ምስክሮች እንዴት ሊያቀርባቸው እንዳልቻለ እንኳን ለፍርድ ቤቱ ሊያስረዳ አልሆነለትም። ፍርድ ቤቱ ቀደም ብለው በነበሩት ቀጠሮች አቃቤ ህግ በጥንቃቄና ሳይዘናጋ ምስክሮቹን በተያዘው የቀጠሮ ዕለት እንዲያቀርብ ሲያስጠነቅቀው ቆይቶ የነበረ ቢሆንም እንደ ትእዛዙ አልተፈጸመም። ይሁንና አቃቤ ህግ አንድ ተጨማሪ ቀጠሮ ተሰጥቶት ምስክሮቹን እንዲያቀርብ ፍርድ ቤቱን ጠይቋል። የተከሳሽ ጠበቆች የአቃቤ ሕግን ጥያቄ ተቃውመዋል። ደንበኞቻችን ከታሰሩ አንድ ዓመት ከሶስት ወር አልፏቸዋል። ስለሆነም አቃቤ ሕግ በማናቸውን በከሰሳቸው በተለይም በታሰሩ ሰዎች ላይ አለኝ የሚለውን ማስረጃ በሰዓቱ በማቅረብ የታሰሩ ሰዎች የተፋጠነ ፍትሕ እንዲያገኙ፣ ምናልባት በፍርድ ሂደት ነጻ ቢባሉም እንኳ የሚደርስባቸው ጉዳት የበዛ እንዳይሆን ኃላፊነቱን መወጣት ሲኖርበት ይህን አላደረገም ሲሉ ተከራክረዋል። አክለውም ፍርድ ቤቱ ያልተቀበለው ቢሆንም እነዚህ ሦስት ተከሳሾች አቃቢ ሕግ ክሳቸውን አቋርጦ ከተፈቱት ሰላሳ ሁለት ተከሳሾች ጋር በአንድ መዝገብ የተከሰሱ መሆናቸውን ለፍርድ ቤቱ አስታውሰዋል። ከጠበቆቹ መካከል አቶ አመሃ መኮንን ይህን ነጥብ ለአድማጮች ይበልጥ እንዲያብራሩልን ጠይቀናቸው ነበረ። በእኛ በኩል እስካሁንም ድረስ የሰላሳ ሁለቱን ያቋረጠበት መስፈርትና ምክንያትና የእነዚህን የሶስት ተከሳሾች ሳያቋረጥ የቀረበት ግልጽ የሕግ ምክንያት የተነገረም ነገር የለም እኛም የምናየው ነገር የለም። ከዚህ አንጻር ተከሳሾቹ በሕግ ፊት እኩል ሆነው የመታየት መብታቸውም ተጥሷል የሚል እምነት ነው ያለን። ይህንንም ለፍርድ ቤቱ ገልጸናል። በእርግጥ ፍርድ ቤቱ ይሄኛውን ነጥብ ፍርድ ቤቱን የሚመለከት አይደለም በሚል አልተቀበለውም። ከዚህም በተረፈ አቃቢ ሕግ በተደጋጋሚ በፍርድ ቤቱ ምስክሮቹን በተሰጠው ጊዜ እንዲያቀርብ ተነግሮት ይህን ያልፈጸመ ስለሆነ የአቃቢ ህግም ምስክሮች ታልፈው በሰነድ ማስረጃዎች ለደንበኞቻቸው ብይን እንዲሰጥ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ህግን ክርክር ውድቅ ማድረጉን በችሎት ገልጿል። የተከሳሽ ጠበቆችን ክርክር ህጋዊነት የተቀበለ መሆኑንም ገልጾ ለትክክለኛ ፍትሕ አሰጣት ሲባል ለአቃቢ ህግ አንድ ተጨማሪ እድል በመስጠት ሚያዝያ 18 ቀን 2010 ዓ ም ምስክሮቹን እንዲያሰማ ቀጠሮ ቆርጧል። አቶ አመሃ መኮንን በፍርድ ቤቱ ውሳኔ ያላቸውን አስተያየትም አካፍለውናል። በእኔ በኩል የስነ ስርዓት ህጉ ግልጽ ነው። በተለይ በወንጀል ጉዳይ የስነ ስርዓት ህጎች በጣም በጥንቃቄና በጠባቡ መተርጎም አለባቸው። ተለጥጠው በሚተረጎሙበት ሁኔታ ካለ በተለይ የተከሰሱና በተለይ ደግሞ የታሰሩ ሰዎች ላይ የማይመለስ ጉዳት ያስከትላል። በቂ ምክንያት አቃቤ ህግ አላቀረብም። ፍርድ ቤቱም ይሄን አረጋግጧል፣ ተቀብሏል። እንግዲህ ከዛ በኋላ ፍርድ ቤቱ በራሱ መንገድ ደግሞ ለትክክለኛ ፍትህ በሚል ቀጠሮ ሰጥቷል። ስለዚህ በቂ ማስረጃ ባልቀረበበት ሁኔታ ትክክለኛ ፍትህ ምን ማለት ነው የሚለው ምናልባት ሊያነጋግር ይችላል። ግን ፍርድ ቤቱ ያው ይሄ የፍርድ ቤቱ አቋም ስለሆነ በጸጋ ተቀብለን የሚቀጥለው ቀጠሮ ላይ ምስክሮች የሚቀርቡ ካሉ ወይም ከዛ በፊት በከሳሹ አካል በህግ ፊት ሰዎች፣ ተከሳሾች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን። አቃቤ ሕግ ሰኔ 13 ቀን 2009 ዓ.ም እነተሻገር ወለ ሚካኤል በሚል መዝገብ አባ ገብረስላሴ ኪዳነ ማርያምን አባ ወለ ስላሴ ወለ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ሁለት ያጫወት ነው፣ ሁለት ያጫወት ነው። ቀደም ብሎ ደግሞ ያስተዋወቅ ነው የሰማያዊ ፓርቲ ዘገባ አለ። ሁለቱንም እሱ ስለዘገበ ስናስቀምጥ ፋይላችንን በስተት ያደረግን ይመስለኛል። ስለ ስተቱ ይቅርታ እንጠይቃለን። የሰማያዊ ፓርቲ ሪፖርትም የት እንደተደበቀ ተፈልጎ ይመጣል ና ይቀርብላቸዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። እስከ ምሽቱ አራት ሰዓት አለን አየር ላይ አብራችሁን አምሹ። አሁን አሁን የአድማጮች ተራቢሁ ምን ይመስልሃል? ድንቅ ስርጭታችን። አዎ በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት የደረሱንም ያካትታል እንሆ መልሰን እናሰማችሁ። አመሰግናለሁ። አሁን በቅርብ ታስረው የተፈቱት ጋዜጠኞች እነዚህ ሰዎች ጃኖ ለብሰው ነው እንግዲህ የታዩ ታጥቀው መሳሪያ ታጥቀው አልታዩም፣ አልተገኙም። መሳሪያ ታጥቀው ሲዶሌት የተገኘ ሰው እንኳን ከቤት ውስጥ ከቤት ውስጥ ቤት ተቋቁሮ ያለ ፍርድ ቤት ትእዛዝ ተገብቶ ህዝብን መያዝ በጣም ሊገለጥ የማይቻል ነው በጣም። እና እነዚህ ሰዎች ጃኖ ለብሰው ነው ያገኟቸው መሳሪያ ፊታቸው አግኝተው ወይስ ሌላ የሚያነሳሳ ጽሑፍ ነገር አግኝተውባቸው አይደለም። ሰው እንዴት ጎረቤት እንግዲህ ቡና ላንጠጣ ነው እንጂ፣ ድሮ እኮ እኛ አራት አምስት ቤተሰብ ሲሆን ቡና አፍልተን ተጠራርተን የምንጠጣበት ጊዜ ነበር። አሁን ግን ቡና መጠጣትም አይቻልም፣ ምክንያቱም ከየቤት እየታፈሰ ስለሆነ በጣም የሚያሳዝን ነው። ቂም ይዘውባቸው እንደነበረ ነው የምገምተው። አሁን ደግሞ ባህር ዳር ወንዶ ሄደው የሞተባቸውን ነው የጠየቁ። እግዚአብሔር ያጥናችሁ ነው ያሉት ሰው የሞተ ሰው ሰው አይሉትም ለሞተበት ሰው እግዚአብሔር ያጥናችሁ። ገንዘብ የላቸውም እስረኞች ናቸው። ራሳቸው እንኳ ማጽናናት ትልቅ ነገር እኮ ነው እንዴ ባለውስጥልኝ ህይወት በመጋቢት አስራ አራት ስለ ጠቅላላ ሶስት ምሁራን አንድ የፖለቲካ ሊቀመንበር ጨምሮ የተለያዩ ጥያቄዎች እስካቀርቡ ነበረ። ጥሩ ነው ግን የኢትዮጵያ ፖለቲካ ማይገባኝ እሳቸው ራሳቸው የፖለቲካው መሪ የሸዋስ ከኢንጂነር ይልቃል ጋር ያልተስማሙ ጉዳይ እንዴት ሆኖ ነው ኢህአዴግን ወይም እንዲስማማ መጠበቅ ሞቺ እነሱ ናቸው እኮ እንደውም እርስ በርስ እየተከፋፈሉ እንደ እንዳሚባ ሁለት ሶስት እየሆኑ ሰውን ግራ የሚያጋቡት እና የትኛ የፖለቲካ መስመር እንደሚያዋጣ የማይታወቀው አቶ ልደቱ ከግብጅት ከነ ብርሃኑ ነጋ ጋር እንደዚሁ ክፍፍል ሆነ። ይኸው እስካሁን ህዝቡ ግራ እንደገባው። ሰማያዊን አንድ ማድረግ እንዲ ያልቻሉ ሰው እንዴት ሆኑ ነው የኢትዮጵያን ፖለቲካ መስማማት? ስለዚህ መጀመሪያ እሳቸው ያንን ያድርጉና ያሳዩ። በአይነኝ ከዚህ ከአሜሪካ አመሰግናለሁ። ግርማ ነኝ። አድማጮች አሁን በእርግጥ የሰማያዊ ዘገባ ደርሶናል፣ ተገኝቷል። ሰማያዊ ፓርቲ የዜጎችን መሠረታዊ የመብት ጥያቄ በማፈን የአገዛዙን ሥርዓት በኃይል ማስቀጠል አይቻልም ሲል ጋዜጣዊ መግለጫ ወጥቷል። ገዢው ፓርቲ በበኩሉ ታዲያ የዜጎችን ሕይወት እና ንብረት ደህንነት ለመጠበቅ ነው የአስቸኳይ ጊዜ አዋጁን ያወጅኩት ይላል። በክልሎችና በአዲስ አበባ ተፈጽሟል ያለውን የተቃወመው የሰማያዊ ፓርቲ ጋዜጣዊ መግለጫ እስክንድር መለስካቸው አመሃ ከአዲስ አበባ ተከታትሎታል። እናሆ የፓርቲው ብሔራዊ ምክር ቤት ዛሬ ይፋ እንዳደረገው የተመለከተው የሰማያዊ መግለጫ እንደሚለው በአሁኑ ወቅት የሀገሪቱ ሕዝቦች አንስተውታል ያለው መሠረታዊ ጥያቄ የስርዓት ለውጥ ሲሆን በእውነተኛ ዴሞክራሲ ከህዝብ የተመረጠ ሕዝባዊ መንግሥት እውን እንዲሆን ማድረግ የዜጎች እኩልነትና ፍትሐዊ የሀብት ክፍፍልና የመሳሰሉት ዋነኛ ጥያቄዎች መሆናቸውን ፓርቲው ያምናል ይላል። አሁን በስራ ላይ ስላለው የአስቸኳይ ጊዜ አዋጅም የፓርቲው የጽሑፍ መግለጫ የሚከተለውን ብለዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ አካሉ በንባብ አሰምተውት ነበረ። ይህም መሠረታዊ ጥያቄ ለማዳፈን አገዛዙ አነጋጋሪ በሆነ ሁኔታ ያጸደቀው አፋኝ የሆነው የአስቸኳይ ጊዜ አዋጅ የአገራችን ችግር እንደማይፈታ ይባስኑ የሰብአዊና ዴሞክራሲያዊ መብቶችን የሚያፍን መሆኑን ሰማያዊ ፓርቲ በተደጋጋሚ ገልጿል። እንዲህ አይነቱ አፋኝ የሆኑ የዜጎች መብት የሚገድቡ ህጎች እንዲሻሩ ሰማያዊ ፓርቲ አጥብቆ ጠይቃል። ለዚህም ይታገላል። አቶ አበባ አካሉ አክለውም በአሁኑ ጊዜ በሰማያዊ ፓርቲ አባላትና በሌሎችም ዜጎች ላይ ከአዋጁ ጋር በተያያዘ እየተፈጸመ ነው ያሉትን ድርጊት ዘርዝረዋል። በቅርብ ጊዜ ለረጅም ዓመታት ዕድሜ ልክና ረጅም ዓመታት የተፈረደባቸው ፖለቲከኞችና አክቲቪስቶች ከእስር ቤት ተፈተው ነበረ። እንደገና ተመልሶ ታስረዋል። እስክንድር ነጋ ታስረዋል። አንዱዓለም አራጌ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉ፣ ማሌ ፋንታሁን፣ ዘላለም ወርቅ አገኘው በቅርቡ ነው የተፈቱት እና ሌሎችም ሰዎች እንደገና ተመልሰው ገብተው ሌላ የፖለቲካ መነጋገሪያ ሆናለች ሀገሪቱና ዓለም አቀፉን ማህበረሰብ በዚህ በጣም እያዘነ ነው ያለው። ይህም የእኛም ፓርቲ በጣም ያሳዝነዋል እና ትናንትና ተለቀው ከቤተሰቦቻቸው ጋር ያለውን እንኳን አዲስ ህይወት ሳያጣጥሙ እንደገና መታሰራቸው በእውነት በጣም ነው የሚያሳዝነን። ከዚህ ባሻገር የፓርቲያችን አመራሮች በየቦታ እየታሰሩ ነው። ለምሳሌ አማራ ክልል ላይ ሰሜን ዞን መምህር ደርቤ አሻገር የሚባል ዘመሮ ወረዳ ላይ ሳምንት ሆኖታል ከታሰረ እና አካባቢው ላይ በተፈጠረ ሁከት ሰማያዊ ፓርቲ ነው እጁ ያለበት ተብሎ እሱ ነው ተወካይ እሱን ነው አስረውታል። እንደገና ኦሮሚያ ላይ ጉጂ ዞን ግርጃ ወረዳ ላይ አቶ ከማል ሐለከ የተባለ የሰማያዊ ፓርቲ አስተባባሪ ታስሯል። እንደዚሁም ሻኪሶና ና ሰባቦር ወረዳ አስተባባሪ የሆነው አቶ ኤልያስ ጠይብ በከፍተኛ ድብደባ ተጎድቶ ሆስፒታል እንደገባ ነው ክልል ላይ ያሉት አመራሮቻችን እየነገሩ ነው ያለው እና ይሄ ነገር አሁንም ይቀጥላል። ይሁንና መንግስት በተደጋጋሚ እንዳስታወቀው በየካቲት ወር የታወጀው ይህ የአስቸኳይ ጊዜ አዋጅ የዜጎችን ሕይወትና ንብረታቸውን ደህንነት ለማረጋገጥ የታወጀ መሆኑን ነው። በአዋጁ ኮማንድ ፖስት ወይም ማዘዣ ማዕከል ጽሕፈት ቤት አማካይነት የሚወጡት መግለጫዎች በተደጋጋሚ እንደሚያስረዱት ባለፉት ወራት በሀገሪቱ የተለያዩ ክፍሎች ተቀዝቅሰው የነበሩት ሁከቶች አዋጁ በሥራ ላይ ከዋለ በኋላ ጋብ ማለታቸውንና መረጋጋት የተመለሰ መሆኑንም ያመለክታሉ። ፓርቲው በመግለጫው በቀጣይ ወር በአሜሪካ ኮንግረስ እንደሚቀርብ ይጠበቃል ያለውን የኢትዮጵያን ሰብአዊ መብቶች አያያዝ የሚመለከት ሰነድም የሰማያዊ ፓርቲን አቋም ገልጿል። አቶ አበበ አካሉ በቀጣይ ወር ለአሜሪካ ኮንግረስ የሚቀርበው የኢትዮጵያን ሰብአዊ መብት አያያዝ የተመለከተው ኤች አር 128 መጽደቅ ኢትዮጵያውያን የሰብዓዊና ዲሞክራሲያዊ መብቶቻችንን ለማስከበር ወሳኞች ራሱ ሕዝቡ ቢሆንም የዚህ ሰነድ በአሜሪካ ኮንግረስ በኩል መጽደቅ ግን አሜሪካ ከኢትዮጵያ ሕዝብ ጎን እንደሆነች የምታሳይበት ጥሩ አጋጣሚ እንደሚሆን ፓርቲያችን ይገነዘባል። በመጨረሻም ፓርቲው ኢህአዴግ አዲስ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ለመመደብ ጉባኤ መቀመጡን አስታውሶ አገራችን ከገባችበት ከፍተኛ ችግር ለማውጣት እንዲሁም የህዝብን ፍላጎት እውን ለማድረግ የሚመደበው ጠቅላይ ሚኒስትር በአስቸኳይ ሁሉን አቀፍ ውይይትና ድርድር ተካሂዶ ሰላማዊ የስልጣን ሽግግር ተግባራዊ እንዲሆን የማድረግ ቁርጠኝነት ያለው መሆን እንደሚገባው የሰማያዊ ፓርቲ ምክር ቤት ያለውን አቋም ለመግለጽ ወዳል ሲል አጠቃሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አዲሱ ይሄ ቀደም ብለን ያስተዋወቅ ነው፣ ምናልባትም በጉጉት የሚጠበቀው ዜና ኋላ ላይ እስክንድርን መልሰን አምጥተን የደረሰበትን እስክናውቅ አሁን ወደ ዝግጅቶቹ መጨረሻ ማለፍ ሊኖርብን ነው። ከተመረጡ ማለት እኮ ነው፣ ከተመረጡ ትክክል ነው። እስክንድር ይነግረናል። አሁን ሳምንታዊውን ቅንብር ነው የምናስከትለው። ሐኪሞን ይጠየቁ ሐኪሞን ይጠይቁ ለምሽቱ በልማድ የደም መመረዝ በመባል የሚታወቀውን የሕመም ሁኔታ ምንነት አስመልክቶ ከፕሮግራሙ ተከታታዮች በደረሱ ጥያቄዎች መነሻነት የተሰናዳ ቅንብር ነው የቀረበው። ሙያዊ ማብራሪያውን የሚሰጡን ዶክተር ተዋበ ግርማ በዚህ በዩናይት ስቴትስ በጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። ዶክተር ተዋበ ከዚህ ቀደምም በተመሳሳይ ለቀረቡ ጥያቄዎች ሙያዊ ትንታኔ ሰጥተዋል። ዶክተር ተዋበን አንተን ያናገርከው ግን፣ በነገር ላይ የደም መመረዝ፣ የደም መቆሸሽ የሚባልም ነገር አለ። ይህንን በሚቀጥለው ልትሰራ ትችላለህ። እስኪ እንጠይቃለን። ደም የቆሾ ነው የሚያሳቀኝ። ልክ ነው፣ በልማድ እንደሱ ይባላል። አዎ ዶክተር ተዋበን ያወያየኸው አንተነ፣ ፕሮግራም አዘጋጅ አሉላ ቀጥሉ። አመሰግናለሁ አዲሱ ማባበክ በልማድ የደም መመረዝ በማለት የሚጠራውን ህመም ሁኔታ እንመለከታለን። ለመሆኑ ይሄ የደም መመረዝ በራሱ ምንድን ነው? ከምንነቱ ብንነሳ የደም መመረዝ ወይም ሴፕቲሲሚያ የምንለው ደም ውስጥ ባክቴሪያ የተባሉ ተዋሲያን ወይም እነሱ የሚያመነጩት መርዝ ወይም ቶክስን በሚገባበት ጊዜና ባክቴሪያዎቹ መራባት በሚጀምሩበት ጊዜ ነው ሴፕቲሲሚያ የምንለው በጣም አደገኛ የሆነ የደም ኢንፌክሽን ነው። የሴፕቲሲሚያ ህይወትን ቀላሉ በፍጥነት ሊያጠፋ የሚችል ኢንፌክሽን ሲኖር ነው እንደዚህ የምንለው። መልካም። ሴፕቲሲሚያ ወይም የደም መመረዝ ቀደም ብለው የገለጿቸው የህመም አምጪ ተህዋስያን በሰውነት ውስጥ የሚዘዋወሩበት ሁኔታ በተለይ በምንስ ይከተላል? ምን ሲሆን ነው የደም መመረዝ የሚባለው ሁኔታ የሚከሰተው? መንስኤዎቹ ምንድን ናቸው? የሚመጣው አንድ የሰውነት ክፍል ውስጥ ያለ ኢንፌክሽን ወደ ደም ውስጥ ሲገባ ነው። ከሳምባ ኢንፌክሽን ሊሆን ይችላል። ከሽንት ኢንፌክሽን፣ የኩላሊት ኢንፌክሽን፣ የቆዳ ኢንፌክሽን፣ ማንኛውም አይነት ኢንፌክሽን ሰውነታችን ውስጥ ያለ አንድ ቦታ መወሰኑ ቀርቶ ወደ ደም ዝውውር ሲገባ ነው ሴፕቲሲሚያ የምንለው። ሌሎች ለሰውነት የሚያስፈልጉ ንጥረ ነገሮች በደማችን አማካኝነት ለተለያዩ ሰውነት ክፍሎቻችን እንደሚዳረሱት እነኚህ በሽታ አምጪ ተዋሲያንም ከአመረቀዘው ወይም ለበሽታ ከተጋለጠው የሰውነት አካል አፈትልከው ወደ ደም ውስጥ ይገቡና በደም ውስጥ የሚዘዋወሩበት ሁኔታ የትኛውንም የሰውነት ክፍል ሊደርሱ የሚችሉበት ሁኔታ ይፈጠራል ማለት ነው። ትክክል ነው። በጣም ትክክል ነው ዶክተር ተዋበ። በምልክት ደረጃስ ምን የተለዩ ምልክቶች ይታያሉ? አንድ የሰውነት ክፍል ለበሽታ አምጪ ተዋሲያን ሲጋለጥ የሚታዩትን አይነት ምልክቶች የደም ዝውውር ውስጥ በገባው የበሽታ አምጪ ተዋሲያን አማካኝነት የሚታዩትስ ምን ይመስሉ ይሆን? ብርድ ብርድ ማለት፣ ትኩሳት ሊኖር ይችላል። ልብ በፍጥነት መምታት፣ የትንፋሽ በፍጥነት መሆን ሊፈጠር ይችላል። የደም ግፊት መቀነስ ሊኖራል። የሽንት መጠን መቀነስ ሊኖር ይችላል። ሰውነት ቆዳ ላይ ራሽ ሊፈጠር ይችላል። እንዲሁም ደግሞ ከእንደሚመጣበት እንደ መንስኤው ሁኔታ የሽንት ኢንፌክሽን ከሆነ መንስኤው የሽንት ኢንፌክሽን ምልክቶች ይታያሉ። ዶክተር ተዋበ ቀደም ብለው እንደ ገለጹልን ይሄ ለህይወት አስጊ የሆነ ቶሎም በህክምና ካልተረዳ ለህልፈት ጭምር ሊዳርግ የሚችል የህመም ሁኔታ እንደመሆኑ ከሌሎች ከተለመዱ ወይም ጊዜ ሊሰጡ ከሚችሉ የበሽታ አይነቶች የሰውነት ማመርቀዞች እንዴት መለየት ይቻላል? ላል በሌሎችም ሊታዩ የሚችሉ ተመሳሳይ የህመም ምልክቶች ናቸው ና ያሉት፣ በምን ይታወቃል? ይሄ የደም መቀነስ ወይም የሰውነት መመረዝ በሚሆንበት ጊዜ ሰዎች በጣም ትንሽ ኢንፌክሽን እንዳለው አይነት ህመም ሳይሆን ይታመማሉ። በሰውነታችን ውስጥ በጣም ድክም የማለት ነገር በቃ ትኩሳቱም ከፍተኛ ይሆናል። ብርድ ብርድ ማለቱም በጣም ከፍተኛ ይሆናል። ልባችን ም መምታት በጣም ይጀምራል። እንደቅድም እንደጠቀሱት ትንፋሻችንን ሁሉ አፌክት ያደርጋልና እንደዛ በሚሆንበት ጊዜ ጊዜ ሳይሰጡ ወደ ህክምና መሄድ በጣም አስፈላጊ ነው። የትሪትመንቱ ውጤት የሚወሰነው በቶሎ ትሪት በመደረጉ ነው፣ ፈጥኖ በመረዳት ነው። ሌሎች ኮምፕሊኬሽንስ ሊፈጠሩ ስለሚችሉ ማለት ነው። የጠና የህመም ሁኔታ መታየቱ ከሌሎቹ ይለየዋልና ያ ሁኔታ ሲከሰት አፋጣኝ ህክምናው የግድ ማግኘት ያለበት ስለሆነ ሰዎች በዛ ሊረዱ ይችላሉ። ይህ ሁኔታ ሳይረዳ ሲቀርብ የተባባሱ ሁኔታዎች ሊኖሩ እንደሚችሉ ጠቆም አድርገዋል። ምንድን ናቸው? ዋነኛው ኮምፕሊኬሽን የምንለው ሴፕሲስ የምንለው ነው። ሴፕሲስ ማለት ሰውነት የራሱ የሆነ በሽታን የመከላከል አቅም አለው። የሚያመነጫቸው ኬሚካልስ አሉ። ይህን ኢንፌክሽን ለመዋጋት የሚመነጩት ኬሚካሎች የሚፈጥሩት ሰውነት ላይ ያለው ለውጥ ሴፕሲስ እንለዋለን። ይሄ ነው ዋነኛው ኮምፕሊኬሽን የሴፕቲሲሚያ እና ሴፕሲስ ሲኖር የደም ግፊታችን በጣም ይቀንሳል ከሚገባው በላይ መቶ ሀያ በሰማኒያ ከሆነ ኖርመሉ፣ የላኛውን ቁጥር ከዘጠና በታች ወይም ሲስቶልክ ብላድ ፕሮሽ የምንለው ከዘጠና በታች ሊወርድ ይችላል። መተንፈስ ያቅተናል። ሳምባችን ውስጥ የሚፈጠሩ ኢንፍላሜሽኖች ይኖራሉ። የሰውነት መቆጣቶች ወይም ኤአርዲ ስንለዋለን ሳምባ ውስጥ የሚፈጠረውን እና በቂ ኦክሲጅን ወደ ተለያዩ የአካል ክፍሎቻችን እንዳይሰራጩ የሚያግድ አይነት ነገር ይፈጠራል ሳምባችን ውስጥም ወይም ሾክ ይፈጠራል። ሾክ ቅድም የጠቀስኩት ደም ግፊቱ መውረድ ማለት ነው። እና እነኚህ ነገሮች ጊዜ የሚሰጡ አይደሉም። ወዲያውኑ ሕክምና ያስፈልጋቸዋል። የሕክምና ውጤቱስ ምን ያህል አመርቂ ነው? አንድ ሰው ቀደም ብለው ከገለጹት ከዋናው የህመም ሁኔታ ከደም መመረዝ፣ በተለይ ደግሞ ወደ ተባባ ሰው የሰውነት አካላት በሙሉ በአንድ ጊዜ የመመረዝና የመቆጣት ሁኔታ ከተፈጠረ በኋላ ሰዎች ምን ያህል ለሕክምና አጥጋቢ ምላሽ ሊሰጡ ይችላሉ? ቶሎ ሊያገግሙ ወይም ሊረዱ ከባሰም አደጋ ሕይወት ከማለፍም ሊድኑ ይችላሉ። አንዳንድ ጥናቶች አሉ። አሜሪካ የሚገኘው የብሔራዊ ጤና ምርመራ ድርጅት ወይም ኤን አይ ኤች በ በአመት ወደ አንድ ሚሊዮን የሚሆኑ የአሜሪካውያን በዚህ የደም መመረዝ እንደሚጠቁ ይገልጻል። ከነኚህ ውስጥ ከሀያ ስምንት እስከ ሀምሳ ፐርሰንት ያህሉ የመሞት እጣ ይኖራቸዋል። ለዛ ነው በጣም በፍጥነት ትሪት መደረግ ያለበትና በፍጥነት ከታከመ አውትካሙ የተሻለ ይሆናል። አንዳንድ ለምሳሌ የሰውነት ሚዮን ሲስተማቸው ትንሽ የሆነ ሰዎች፣ ኤች አይ ቪ በሽታ ያለባቸው ሰዎች፣ በጣም አዛውንቶች፣ በጣም ህጻናት፣ እነሱ አይነት ሰዎች ወይም ዲያቤቲስ ያለባቸው ኢንፌክሽን የመቋቋም አቅማቸው ስለሚቀንስ እነሱ ላይ የበለጠ ኔጌቲቭ ይሆናል። አመርቂ ላይ ሆን ይችላል ውጤቱ ይችላል። ዶክተር ተዋቢሄ ምናልባትም አንድ መሰረታዊ ጥያቄ እንድናነሳ ይጋብዛል። እንደ ዩናይት ስቴትስ ባለ ጠንካራ የሕክምና አገልግሎት መሰረት ባለበት በምርመራም ሆነ በሕክምና አማራጮቹ የተሻሉ ሁኔታዎች ባሉበት ሀገር በአማካይ ከሁለት መቶ ሰማኒያ ሺህ እስከ አምስት መቶ ሺህ የሚደርስ ሰው በአመት ለህልፈት የሚዳረግበት የህመም ሁኔታ እንደ ኢትዮጵያ ባሉ የሕክምና አማራጮችም ሆኑ ምርመራ ዘዴዎች በዚህ ደረጃ ባልተጠናከሩበት ምን ያህል የተለመደ ነው በዚህ ህመም ሁኔታ ለህልፈት መዳረግ? በምርመራ አስቶሎ ሰዎች ይደረስባቸዋል ይታወቃል ወይ በምርመራ መድረስ ይቻላል ክሊኒካል የሆነ ዲያግኖሲስ መስራት ክሊኒካል ዲያግኖሲስ ማለት ብዙ መሳሪያ ሳይፈለግ ማለት ምን እንደሆነ ለማወቅ መገመት ይቻላል አንዳንድ የበለጠ ቴስቶች የሚያስፈልጋቸው ነገሮች ሊኖሩ ይችላሉ እዚህ ሀገር ብቻ ማድረግ የምንችላቸው ሊሆኑ የሚችሉ መልካም ዶክተር ተዋበ ግርማ የኩላሊት ህክምና ልዩ ባለሙያ አድማጮች ለቀረቡልና ተያይዘው ለተነሱት በርከት ያሉ ጥያቄዎች ለሰጡ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉ። አሁንም ጤና አሁንም ጤና ነው። ሌላው የጤና ዘገባችን ራሱ የጤና ፕሮግራም ላይ የሚቀርብ ነው። በቲቢ በቲዩበርክለሲስ ምክንያት በቀን አምስት ሺህ ሰው በዓለም ዙሪያ እንደሚሞት የዓለም የጤና ድርጅት የቲቢና ኤድስ መቆጣጠሪያ መርሃ ግብር የማኅበረሰብ ተሳትፎ አስተባባሪ ለአሜሪካ ድምፅ ገልጠዋል። ዶክተር ኃይለ ኢየሱስ ጌታሁን ባለፈው ቅዳሜ ታስቦ የዋለውን ይህን የዓለም ቲቢ ቀን አስመልክተው በሰጡት መግለጫ ኢትዮጵያ በቲቢ ላይ መልካም ውጤት እያስመዘገበች ያለች ሀገር መሆኗን ጠቁመው ለበርካታ መድኃኒቶች አልበገር ያለው የቲቪ አይነት በዓለም ዙሪያ ከፍተኛ ስጋት ከደቀነባቸው 30 አገሮች አንዷ ኢትዮጵያ መሆኗን አስታውቀዋል። ዶክተር አየልስ ኃይለ ኢየሱስን ሰሎሞን አባተ የጤና ፕሮግራም አዘጋጅና አቅራቢ ያነጋግሯቸዋል። የዓመቱን ዘመቻ መሪ ቃል ምንነት ያብራራሉ። እንግዲህ የዘንድሮው የቲቢ ቀን የተከበረው መሪዎችን እንፈልጋለን በሚል መሪ ቃል ነው። እንደሚታወቀው በአሁኑ ወቅት የሳምባ ነቀርሳ በሽታ በአጠቃላይ ከፍተኛ የሆነ የፖለቲካ ትኩረት ያገኘበት ዓመት ነው። ባለፈው ኅዳር ሞስኮ ራሻ የተደረገ ከ መቶ ሀያ በላይ ሀገራት የተሳተፉበት የሚኒስትሮች ስብሰባ ነበረ። ያም ደግሞ እንደዚሁ በዓለም ጤና ጥበቃ ድርጅት የቦርድ ስብሰባ ባለፈው ጥር ወር ላይ ውይይት ተደርጎበት አሁን በመጪው መስከረም በተባበሩት መንግስታት ቲቪን ብቻ የተመለከተ ርዕሰ ብሔራት ሊሳተፉበት የሚችሉበት ከፍተኛ ስብሰባ እየተዘጋጀ ነው የሚገኘው። ስለዚህ ከዛ አንጻር ያን ይሄ አሁን እየመጣ ያለውን አጓጊ አመርቂ ሁኔታዎችን አግባቡ መጠቀም እንዲቻል መሪዎችን እንፈልጋለን በሚል መሪ ቃል ነው። ብዙ ሰዎች በአሁኑ ወቅት ቲቪ እንዲህ አይነት ከፍተኛ የሆነ የፖለቲካ ትኩረት አግኝቶ አያውቅም እየተባለ ነው ያለው። ስለዚህ ይሄ በጣም ታሪካዊ የሆነ አጋጣሚ ስለሆነ ያንን ላለማጣትና ይሄ በየአመቱ ከአንድ ነጥብ ሰባት ሚሊዮን በላይ ህዝቦችን እየገደለ የሚገኝ በሽታን ለአንድና ለመጨረሻ ጊዜ ለመዋጋት እንችላለን የሚል አጋጣሚ ተፈጥሯል የሚል መንፈስ ነው እንግዲህ ያለው። መሪዎችን እንፈልጋለን ስትሉ ይሄ መርሃችሁ በቀጥታ ለህዝቡ በትክክለኛ ግንዛቤው መድረስ እንዲችል ለማድረግ ያህል በፖለቲካ አመራር ላይ ያሉ ሰዎችን ማለታችሁ ነው ቅድም እንደገለጹልኝ፣ ወይስ ደግሞ ይሄ እስከ ታች ድረስ ያለ እስከ ግለሰብ ድረስ ያለ የመሪነት ብቃትን የሚመለከት ነው? እንግዲህ መሪነት በሁሉም ደረጃ ነው የሚታየው። ነገር ግን በተለይ ትኩረት የሚሰጠው የፖለቲካ አመራር ላይ ነው። ምክንያቱም ሳምባ ነቀርሳ በሽታ ኢኮኖሚን ይጎዳል፣ አምራጭ ዜጋን ይጎዳል። በጣም በቀላሉ መዳንና በቀላል የኢኮኖሚ ግብዓት መዳን የሚችል በሽታ ነው። ስለዚህ ይሄንን በተለይ ፖለቲካ መሪዎች ትኩረት ሰጥተው አስፈላጊውን ዝግጅት አስፈላጊውን ግብዓት በሽታው ለመከላከል እና ለመቆጣጠር ጥረት እንዲያደርጉ ነው። ስለዚህ ዋናው ትልቁ ትኩረት በመንግስታት መሪዎች፣ በጠቅላይ ሚኒስትሮች፣ በየሀገሩ ባለ የፖሊሲን መወሰን በሚችሉ የፖለቲካ መሪዎች ላይ ነው። ምን ለመሆኑ ምን አመጣው ይሄንን የፖለቲካ ትኩረትና ተነሳሽነት? ብዙ ጊዜ ብዙ ጩኸት የነበረው እንደዚህ መሪዎች እንዲሳቡ ወደ ትግሉ ውስጥ እንዲገቡ የማድረግ ስጋት ፍላጎት ነበረ። እንግዲህ ያው የችግሩ እየባሰ መምጣት ምንም እንኳ ባለፉት ሀያ ዓመታት ለምሳሌ ጥሩ ውጤት ብናገኝ እንደገና ደግሞ በፈረንጆች ከሁለት ሺህ ዓመት ጀምሮ ባለው እስከ ሀምሳ ሶስት ሚሊዮን የሚደርሱ የቲቪ በሽተኞች ከበሽታው ተፈውሰዋል። ተፈውሰው ከሞት ድነዋል። ሰባ ሚሊዮን የሚሆኑት ደግሞ ተፈውሰው መድኃኒት አግኝተዋል ያም ቢሆን ግን በሽታው ስር እየሰደደ በተለይ ደግሞ በሽታውን መድኃኒት መቋቋም የሚችለው እየባሰ፣ በተለይም ደግሞ በሽታውን በቀላሉ ማግኘት የማንችልበት የመመርመሪያ መሳሪያ እጥረት፣ የመድኃኒት ረጅም ጊዜ ነው የሚሰጠው። እነኚህ ሁሉ ተደማምረው ችግሩን ስቲል ምንም ልንቀርፈው ያልቻልንበት ሁኔታ ስላለ ይሄንን ለአንዴና ለመጨረሻ ጊዜ መጠኑ ሰፊ የሆነ እንቅስቃሴ በማድረግ ለመርዳት ከፖለቲካ መሪዎች የተሻለ አመራር የሚሰጥ ኃይል የለም ከሚል እንግዲህ በጎ አስተሳሰብ የመነጨ ነው። በየቀኑ ስንት ሰው ይያዛል ለመሆኑ? በቲቪ ዛሬ እስከ ወደ ሀያ ስምንት ሺህ ሰው የሚሆን ምክንያቱም በአመት አስር ነጥብ አራት ሚሊዮን ሰው ነው በበሽታው ይያዛል ብለን የምንገምተው። ያንን ወደ ሶስት መቶ ስልሳ አምስት እናካፍለው አይ ቲንክ ወደ ሀያ ስምንት ሺህ አካባቢ ነው የሚሆነው። አንድ ነጥብ ሰባት ሚሊዮን ሰው ደግሞ በአመት ይሞታል እንላለን። እሱንም እንደዚሁ በሶስት መቶ ስልሳ አምስት ብናካፍለው አይ ቲንክ ወደ አምስት ሺህ አራት ሺህ ገደማ ነው የሚሆነው። በጣም ከፍተኛ የሆነ ጫና ያለው በሽታ ነው። ዶክተር ኃይለ ኢየሱስ ይሄ ብዙ መድኃኒቶችን የሚቋቋመው የቲቢ አይነት ወይም ኤምዲአር የምትሉት የእሱ አያያዝ በምን ሁኔታ ላይ ይገኛል ይገኛል። አሁን እንግዲህ እሱ በጣም አስቸጋሪ ሁኔታ ነው ያለው። ጥረቶች እየተደረጉ ነው። በአመት ከስድስት መቶ ሺህ የሚደርሱ ሰዎች በሽታውን ይያዛሉ ብለን ነው የምንገምተው በመላው ዓለም ከእነኛ ውስጥ ግን ከአምስቱ አንዱ ብቻ ነው በመድኃኒት አግኝቶ ሊድን እየቻለው የተቀሩት በቂ መድኃኒትና በቂ የመመርመሪያ ሁኔታ ያገኙ። ይሄ ደግሞ በተለይ ስር ሰደው የሚገኘው የቀድሞ ሶቪየት ህብረት ሀገሮች የምንላቸው በምስራቃዊ አውሮፓ ውስጥ ያሉ ሀገሮች ላይ ከአርባ ከመቶ የሚሆኑት አዳዲስ የሳምባ ነቀርሳ በሽተኞች በዚህ አይነት በሽታ የተጠቁ ናቸው። የሚሆኑት ስር እየሰደደ በሌላውም አለም እየሰፋ ነገር ግን ደግሞ የመድኃኒት አቅርቦት እጥረት አለ። የበሽታውን የማወቅ መሳሪያም እጥረት አለ። ይሄ ሁሉ ተደማምሮ ችግሩን በጣም አስከፊ ነው ያደረገው። ይሄንን ስዕል ወደ ኢትዮጵያ ይውሰዱልኝና ኤምዲአርን ወይም ይሄ ብዙ መድኃኒቶችን የሚቋቋመውን የቲቢ አይነት ስጋትም ይሁን በአጠቃላይ የኢትዮጵያ ገጽታ ምን ይመስላል? ከቲቢ ጋር በተያያዘ እንግዲህ ኢትዮጵያ በዓለም የበሽታውን የሚቋቋም በሽታ በአስከፊ ሁኔታ ከሚገኝባቸው በብዛት ከሚገኝባቸው ሰላሳ ሀገሮች አንዷ ናት። ማለት መድኃኒት የሚቋቋመው አዎ፣ በቁጥር ከፍተኛ የሆነባቸው ሰላሳ ሀገሮች ውስጥ አንዷ ኢትዮጵያ ናት። ይሄ የሚያሳየው እንግዲህ ያው የሕዝብ ብዛታችንም ብዙ ከመሆኑ የተነሳም ነው። ይሁን እንጂ ኢትዮጵያ አሁን በአሁኑ ሰዓት አመርቂ እንቅስቃሴ ይሄንን በሽታ ለመቋቋም እና ትኩረት ሰጥቶ በደንብ ለመንቀሳቀስ አሁን በርካታ ሆስፒታሎች እና በርካታ የበሽታውን ለማዳን ሕክምና የሚሰጡ ተቋማት ተፈጠሩ። ጥሩ እንቅስቃሴ እያደረጉ ካሉ ሀገሮች መሀል ነው የምትሰለፈው ኢትዮጵያ። በዚህ መሪዎችን እንፈልጋለን ከሚለው መርሃችሁ ጋር ተያይዞ በየደረጃው ያሉ የኢትዮጵያ የፖለቲካ መሪዎች በቂ ትኩረት ሰጥተውታል የሚል ግምገማ አለው የዓለም የጤና ድርጅት ያለው። አጠቃላይ እንቅስቃሴው እንደ ማንኛውም የሌላው የጤና እንቅስቃሴ ተደምሮ የሚታይ ነው። ለጊዜው መረጃዎች በጄሉም እያጣቀስኩ እንዳላቀርብልህ ግን ያለኝ የግል አመለካከት እንደ ማንኛውም እንደሚታወቀው የኢትዮጵያ የጤና ስርዓት በዚህ በጤና ኤክስቴንሽን መርሃ ግብር ላይ የተመሰረተ ስለሆነ ቲቪ ደግሞ በዛ ውስጥ ከታቀፉት አንዱ ዋናን በዋናነት ከታቀፉት አንዱ ስለሆነ ከዛ የሚገኘው አጠቃላይ ጥቅም አብሮት እንደሚረዳው ነው መገመት የምችለው። ዶክተር ኃይለ ኢየሱስ ጌታውን በጣም እግዜር ይስጥልኝ። ለጊዜው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የእርስ በርስ ጦርነቱን የሚያቀጣጥሉ የሀብት ምንጮችን ለማድረቅ በተያዘው ጥረት በሀገሪቱ ከነዳይ ዘይት ጋር ግንኙነት ባላቸው ዐሥራ አምስት ኩባንያዎች ላይ የንግድ ፍቃድ ማዕቀብ ጥሏል። በአሁኑ ወቅት በደቡብ ሱዳን ለተፈጠረው ቀውስ የሀብት ምንጮቻቸው አስተዋጽኦ አድርገዋል በሚል ነው ማዕቀቡ የተጣለባቸው። ይህም ማለት ማንኛውም አይነት ከዩናይትድ ስቴትስ ወደ ደቡብ ሱዳን ወይም ከደቡብ ሱዳን ወደ ዩናይትድ ስቴትስ የሚገባና የሚወጣ ቁሳቁስ በሙሉ የውጭ ንግድ ፍቃድ ያስፈልገዋል ማለት ነው ሲል ያስረዳል። የምሽቱ የቪኦኤ ርዕሰ አንቀጽ። በዓለም ባንክ መሠረት ደቡብ ሱዳን ከነዳጅ ዘይት ሽያጩዋ ስልሳ በመቶውን ጠቅላላ ወጪዎቿን ስለሚሸፍኑ በአብዛኛው በነዳጅ ዘይት ገቢ ላይ ብቻ ከሚተማመኑ ሀገሮች አንዱ ያደርጋታል። አሁን ዩናይትድ ስቴትስ በወሰደችው እርምጃ በዚያች አዲስ አገር ላለፉት አምስት ዓመታት የዘለቀውን የእርስ በርስ ጦርነትና ያስከተለውን ሰብአዊ ቀውስ ለማብቃት ተጽዕኖውን ያጠናክራል ብላ ተስፋ ታደርጋለች። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ምት መጨረሻ ላይ ነጻነቷን ካወጀች አንድ ዓመት ተመንፈቅ በኋላ መሆኑ ነው። በፕሬዝደንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል የተፈጠረው የፖለቲካ ሽኩቻ ወደ እርስ በርስ ጦርነት ሊያመራ ችሏል። በቀጠለው ውጊያ ሳቢያም በብዙ ሺዎች የሚቆጠር ሕዝብ ሕይወት አልፏል፣ የሀገሪቱ ኢኮኖሚ ተንኰታኩቷል፣ የሰብአዊ መብቶች ረገጣው፣ ረሃቡና ረሃቡ የሚያስከትለው የጤና ችግር ተንሰራፍቷል። ከጠቅላላው ሕዝብ ሲሶው ከቤት ንብረቱ ተፈናቅሏል። ከዚያም ውስጥ ሁለት ሚሊዮን የሚጠጋው ተፈናቃይ የሀገር ውስጥ ሲሆን ሌሎች ከሁለት ሚሊዮን በላይ የሚሆኑ ደግሞ ወደ ጎረቤት ሀገሮች ተሰደዋል፣ ይልና ርዕስ አንቀጹ ሀተታውን ይቀጥላል። የዩናይትድ ስቴትስ ንግድ ሚኒስቴር በደቡብ ሱዳን የነዳጅ ኩባንያዎች ላይ ማዕቀብ ከጣለባቸው ዐሥራ አምስቱ መካከል የመንግሥቱ የማዕድንና ፔትሮለም እንዲሁም የነዳጅና የናይል ፔትሮለም ይገኙበታል። ዳር ፔትሮለም ኩባንያ ኒያኬክና ልጆቹ፣ የነዳጅ አከፋፋይ ግሬተር ፓዮኒር ኦፐሬቲንግ ኩባንያ፣ ጁባ ፔትሮቴክ የቴክኒክ አገልግሎትና ሱድ ፔትሮለም ኦፐሬቲንግ ኩባንያ እንዲሁም ሌሎቹ በስም የተጠቀሱ ማዕቀቡ የሚመለከታቸው ከደቡብ ሱዳን የነዳጅ ዘይት ንግድ ጋር የተያያዙ ኩባንያዎች ናቸው። በስም የተዘረዘሩት ኩባንያዎች የመንግሥቱ ከፍተኛ የገቢ ምንጮች ናቸው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖሬት እንደ እድል ሆኖ ግን መንግሥቱና ሙሰኛ ባለሥልጣናቱ ይህን ከፍተኛ የሀገሪቱን የሀብት ምንጭ ለጦር መሣሪያ መግዣና ሰላምና መረጋጋትን ለሚያደፈርሱ ምልምል ሚሊሻዎቻቸው ክፍያ ያውሉታል እንጂ በአሁኑ ወቅት የተከሰተውን አስቸኳይ የምግብ እርዳታ ጥሪ ለማገዝ አለመሆኑ ያሳዝናል ሲሉም ባለሥልጣኑ አስረድተዋል ካለ በኋላ የደቡብ ሱዳን መንግሥት የተሻለ መሥራት ይጠበቅበታል። ለደቡብ ሱዳን ከፍተኛውን እርዳታ የምትሰጠዋ ዩናይትድ ስቴትስ በችሮታዋ ትኮራለች። እናም የደቡብ ሱዳን መንግሥት ይህን ደግነት በተጨባጭ መንገድ ለበጎ ተግባር የሚውልበትን እርምጃ መውሰድ አለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይዋ ሄዘር ኖሬት የተናገሩትን ጠቅሶ ሀተታውን አጠቃሉ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተውናል። ቀጠሮ የሰጠንበት ጉዳይ ነው። ቀጣዩን ጥቂት ደቂቃዎች የሚወስደው አዲሱ የአዲስ ነገር መታወቅ ነው። ብዙ ጊዜ ዜና የሚሆነው አሁን ያለመታወቁም ዜና ሊሆን የፈለገ ይመስላል። ዋና ዜና ሆነ እንጂ አድማጮቻችን እስካሁን ከእኛ ጋር እንደሆኑ እርግጠኛ ነኝ። ትክክል ነው። በየቤቱ የሚጠብቁ ይመስለኛል። ታዲያ የእስክንድር ድምጽ ከተሰማ ነው መንገዱ የሚለየው። እስክንድር እንደምናመሸ ተምድ ሰላም። እስክንድር እንደምናመሻችሁ አሉላና አዲሱ፣ እና እግዚአብሔር ይመስገን። ካለመታወቁን ጀምር እንዳወቀ ሰው ወይስ አንተ የምትነግረን ነገር አለ? እንግዲህ አሉላና አዲሱ የኢህአዴግ ምክር ቤት ካለፈው ማክሰኞ ጀምሮ ያደረገውን ስብሰባ ዛሬ እንደሚያጠናቅቅ አዲሱን ሊቀመንበሩን ብሎም ቀጣዩን የሀገሪቱን ጠቅላይ ሚኒስትርም ይፋ እንደሚያደርግ እስካሁኑ ደቂቃ ድረስም እየተጠበቀ ነው። ይሄንኑ ለመጠባበቅ በርከት ያለን የመገናኛ ብዙኃን ባለሙያዎች ከቀኑ ዘጠኝ ሰዓት ጀምሮ እስካሁን እንግዲህ ለሰባት ሰዓታት ያህል እዚህ አራት ኪሎ በሚገኘው በኢህአዴግ ምክር ቤት ጽህፈት ቤት ፊት ለፊት እንገኛለን። የተሰጠ መግለጫ ወይም ይፋ የተደረገ ነገር የለም እስካሁን ድረስ ስብሰባውም እስካሁን ድረስ እንደቀጠለ ነው እየተነገረ ነው ያለው ነገር ግን እስካሁን የተሰጠ መረጃ የለም እስከዚህ ደቂቃ ድረስ ላለምታውቁ የተሰጠ ነገር አለ ምናልባት ዛሬ በተለይ እንዲጠበቅ ያደረገውንም ጨምረ ትላንት አይደለም አሁን በተለየ ሁኔታ ዜና ይወጣል ተብሎ ሰባት ሰዓት ያሳለፋችሁት ዛሬ ነው ለምን ተጠበቀ? ለምንስ ደግሞ አልታወቀም ምክንያት እንደው ወጣ ብሎ የነገራችሁ ወይ የሰማ ሰው አለ ወይስ እንደው ዝም ብሎ በደፈናው መጠበቅ ብቻ ነው? እንግዲህ ዛሬ ለመጠበቅ እዚህ የተገኘንበት ምክንያት በይፋ የተደረገ ጥሪ ስለነበረ ነው። በተለይ ለመንግስት የመገናኛ ብዙኃን ዛሬ ከቀኑ አስር ሰዓት በኢህአዴግ ምክር ቤት ጽሕፈት ቤት እንዲገኙ የሚሰጥ መግለጫም እንደሚኖር የተደረገ ጥሪ ነበር። ያንን የሰማን የውጭ ዘጋቢዎችን ሌሎችም በሀገር ውስጥ የሚገኙ የግል መገናኛ ብዙሀን ባለሙያዎችን ጭምር እንግዲህ ያንን ጥሪ መነሻ በማድረግ ነው እዚህ እየተገኘ ነው። ነገር ግን አስር ሰዓት ለአስር ሰዓት መግለጫው እንደሚሰጥ ቢጠበቅም ከቀኑ አስር ሰዓት ላይ ማለት ነው እስካሁን ድረስ ይፋ የተደረገ ነገር የለም። እንግዲህ ምናልባት እስካሁን ለምን ይፋ አልተደረገም ለምን አልታወቀም የሚለው በእውነት ምንም ማለት አይቻልም። በዚህ ጉዳይ ላይ እስከ ዛሬ ድረስ የተለያዩ መረጃዎችን ሲሰጡን የነበሩ ምንጮችም ዛሬ በዚህ ጉዳይ ላይ ምንም ያሉት ነገር የለም ከመላምቶች እና በየሰዓቱ እየወጡ ካሉ የተለያዩ መረጃዎች በስተቀር ማለት ነው። የዛሬ ስድስት ወይ አምስት ዓመት ገደማ በሁለት ሺህ አምስት መጀመሪያ እንደዚህ በተመሳሳይ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ከዚህ ዓለም በሞት መለየታቸውን ተከትሎ አቶ ኃይለ ማርያምን የመረጠው የኢህአዴግ ምክር ቤት ማንን ሊመርጥ እንደሚችል ይታወቅ ነበረ። ታስታውስ እንደሆነ የተገመተ ነበር የአቶ ኃይለ ማርያም ደሳለኝ በዛ ሰዓት በሊቀመንበርነት መመረጥ እና ነገሩም ቶሎ የሆነና ይሄን ያህል ሰዓት ያልፈጀ ነበረ። የአሁኑ ስብሰባ ግን እንደምታውቀው ከማክሰኞ ጀምሮ እስካሁን ድረስ እየተካሄደ ያለ ነው። ማን ሊመረጥ እንደሚችልም በትክክል እከሌ ነው ብሎ ለመለየት አልተቻለም። ሁኔታ ነው እየቀጠለ ልክ ነው እስክንድር ሰዓቱ አለቀ። የሚነሱ ብዙ ጉዳዮች ያሉ አለመታወቁንም ጨምሮ ነገ ይታወቅና ከትንታኔ ጋር እንመለሳለን። ለአሁኑ እናመሰግናለን። አዲሱን ነገ እርግጠኛ ነ ተስፋ ማድረግ ብቻ ነው። እሺ አድማጮች፣ ለሰዓቱ ያለን ፕሮግራም ወይም ዝግጅት በዚሁ አበቃ። የትግርኛ ፕሮግራም ይቀጥላል። በኛ በኩል አዲሱ አበበና አሉላ ከበደ ነን። ሰላም ተናደሩ።